የመን የሚደርሱ የአፍሪካ ቀንድ ጥገኝነት ጥያቄዎችና ፍልሰተኞች በሁኔታው በሚያተርፉ የተለያዩ ታጣቂ ቡድኖችና ወንጀለኞች በአስከፊ ሁኔታ እየተያዙ ይታሰራሉ ሲል የተባበሩት መንግስታት ስደተኞች ጉዳይ ከፍተኛ ኮሚሽን አስታውቋል። ጄኔቫ ከሚገኘው የዩኤንኤችሲአር ዋና ጽህፈት ቤት ሊሳ ሽላይን ለአሜሪካ ድምፅ ተከታዩን አጭር ዘገባ ልካለች። ሰለሞን ክፍ ዩኤንኤችሲአር እንደሚለው በቅርቡ የመን ከደረሱ በኋላ ዋና ከተማዋ ኤደን ውስጥ ስለታሰሩ አንድ መቶ የኢትዮጵያና ሶማሊያ ስደተኞች ጉዳይ እየተከታተለ ነው። የድርጅቱ ቃል አቀባይ ዊልያም ስፒንድለር ስለዚሁ ሲናገሩ አዲሶቹ ደራሾች ምናልባት ምንም እንኳ ያልተለመደና አሳሳቢ ነገር ባይሆንም የኢሚግሬሽን ሕጉን ሳይጥሱ አልቀረም ብለዋል። ይልቅስ የሚያሳስበው እነዚህ ፍልሰተኞችና ሌሎች የተያዙበት አስከፊ ሁኔታ ነው ሲሉ አክለው አስረድተዋል። በማቆያ ስፍራዎች የሚፈጸሙ የሰብአዊ መብት ጥሰቶች በጣም ብዙ ናቸው። በተለይ በአንዳንዶቹ አዲስ መጤዎች ላይ ድብደባና አስገዳጅ ወሲብም ይፈጸማል። በሕይወት የተረፉ ለዩኤንኤችሲአር እንደተናገሩት ከሆነ አሳሪዎቻቸው ይተኩሱባቸዋል፣ አዘውትረው የደበድቧቸዋል፣ ትላልቆችና ሕፃናት ሳይቀሩ አስገዳጅ ወሲብ ይፈጸምባቸዋል፣ ራቁታቸውን እንዲሆኑ ያስገድዷቸዋል፣ በሌሎች ላይ ግድያ ሲፈጸም እንዲያዩ ያደርጓቸዋል፣ ምግብ ይከለከላሉ። በዩኤንኤችሲአሩ ቃል አቀባይ ዊልያም ስፒልር ተጨማሪ ገለጻ መሠረት በየመን ቁጥራቸው ያልታወቀ ብዙ ከፕላስቲክ በተሠሩ እስር ቤቶች ውስጥ የሚገኙ ስደተኞች ዘግናኝ ጥቃት ይደርስባቸዋል። የታሰሩት ወይ ገንዘብ ከፍለው እንዲለቀቁ ወይም ከሰውነት ክፍላቸው አንዱን እንዲገብሩ ይገደዳሉ። ቀድሞ ግን ስደተኞች የመን ሲደርሱ ወደ መጠለያ ካምፖች ከተወሰዱ በኋላ ጉዳያቸው ይታይ ነበር። ዛሬ በሀገሪቱ ሕግና ሥርዓት ከጠፋ በኋላ ግን ሁኔታው እጅግ አደገኛ እየሆነ መጥቷል። ዩኤንኤችሲአር ካለፈው የካቲት ወዲህ በዚህ መልክ ታስረው የሚገኙትን ስደተኞች ለማስፈታት በተደጋጋሚ ጣልቃ ገብቷል። ጥረቶቹ ሁሉ ግን በዚያች ጦርነት በበታተካት ሀገር ማን አዛዥ መሆኑ ባለመታወቁ እጅግ አሰልችና ተስፋ አስቆራጭ እንደሆነባቸው ቃል አቀባዩ ለቪኦኤ ተናግረዋል። በመጨረሻም የኢትዮጵያና የሶማሊያ ስደተኞች ይህን የመሰለውን ለሕይወት እጅግ አደገኛ ጉዞ የተሻለ ኑሮና ጥገኝነት ፍለጋ እንዳይሞክሩ ዩኤንኤችሲአር አስጠንቅቋል። ባለፈው ዓመት ብቻ የመን የገቡ ስደተኞች ቁጥር 87 ሺህ መድረሱንም ድርጅቱ አስታውቋል።